አፍሪካ መቼ ይሆን የኮቪድ-19ን የክትባት መድኃኒት የምታገኘው ለሚለው ጥያቄ በአፍሪካ ዋናዋ የኮቪድ-19 ተጠቂ በሆነችው ደቡብ አፍሪካን ጀምር የአገሪቱ ጤና ሚኒስትር በቀጣዮቹ ሁለት ወራት ውስጥ የጤና ሰራተኞችና ተጋላጭ የሆኑ ሰዎች የኮሮና ቫይረስ የክትባት መድኃኒት የመከተብ ዕድል ያገኛሉ ሲል አስታውቋል። ሌሎች የአፍሪካ ሀገሮችን በሚመለከት ደግሞ የዓለም ጤና ድርጅት ባለስልጣናት ዝቅተኛ ገቢ ያላቸው ሀገሮች የክትባት መድኃኒቱን እንዲያገኙ ለማድረግ ቁርጠኛ መሆናቸውን መግለጻቸውን ጠቅሳ የአሜሪካ ድምፅ ዘጋቢ አኒታ ፓውል ከጆሃንስበርግ በላከችው ዘገባ አመልክታለች። አዳነች ፍሳዬ ታቀርበዋለች። የደቡብ አፍሪካ የጤና ሚኒስትር ዞኤሊም ኬዜ ሀገሪቱ በያዝነው ወር ማብቂያ ገደማ ባለው ጊዜ አንድ ሚሊዮን የክትባት መድኃኒት እንደምታገኝ በቀጣዩ የካቲት ወር ደግሞ ግማሽ ሚሊዮን እንደሚቀርብላት ተናግረዋል። ክትባቱን የሚያቀርበው የህንዱ ሰረም ተቋም መሆኑ ተገልጿል። የመጀመሪያው የክትባት አቅርቦት ለጤና ሠራተኞች እንደሚሰጥ የጤናው ሚኒስትር ገልጸዋል። የክትባቱ አቅርቦት የዘገየው ሀገሪቱ ገና በመመረት ላይ ለነበረው ክትባት ገንዘብ ለመክፈል ስላልቻለች መሆኑን ጠቁመዋል። ሀብታም ሀገሮች የክትባቱ መድኃኒት ገና በመመረት ሂደት ላይ እያለ አስቀድሞ ገንዘቡን ሲከፍሉ መቆየታቸው ታውቋል። ነገር ግን ደቡብ አፍሪካ ትደርስበታለች ብለዋል። የሀገሪቱ ባጀት ውሱን በመሆኑም አስትራዜኒካ በርካሽ ዋጋ ያቀረበውን የክትባት መድኃኒት ለመግዛት መወሰኗን የጤናው ሚኒስትር ሚኬዚ ገልጸዋል። የክትባቱ መድኃኒት በተቻለ ፍጥነት ወደ አገሪቱ እንዲገባ ለማድረግ እንጥራለን። የክትባቱን ፕሮግራም ስንጀምር ከሌሎች ብዙ አገሮች እጅግም አንርቅም፣ እንደውም ከብዙዎቹ አገሮች ጋር እኩል እንሆናለን። በአገሪቱ ከበፊቱ በፈጠነ መልክ የሚዛመት የኮቪድ-19 ቫይረስ በገባበት በአሁኑ ወቅት ሁኔታው ተባብሷል። በደቡብ አፍሪካ በ24 ሰዓታት ውስጥ 20 ሺህ የሚሆኑ አዲስ የቫይረሱ በሽተኞች ተገኝተዋል። በባሰ ፍጥነት የሚዛመተው ቫይረስ ዳግም ዙሩ ስንገባ ደግሞ ሁኔታው የባሰ ይሆናል ሲሉ የጤናው ሚኒስትር አሳስበዋል። የሚሞቱት ሰዎች ቁጥር ከዚህ በፊት ካየነው የበዛ ነው። ሆስፒታል የሚገቡት ሰዎች ቁጥርም ከዚህ በፊት ከገጠመን ከፍ ያለ ነው። በየሰባት ቀናቱ የሚቀርበው የአዲስ በሽተኞች ቁጥርም ከዚህ ቀደም ባልታየ መልኩ የበዛ ነው። ቫይረሱ ደቡብ አፍሪካ ከገባበት መጋቢት ወር አንስቶ 1.1 ሚሊዮን የቫይረስ በሽተኞች አሉ። የሀገሪቱ የተላላፊ በሽታዎች ተቋም በገለጸው መሰረት በሀገሪቱ 31368 የሚሆኑ ሰዎች ለህልፈት ተዳርገዋል። የጤና ሰራተኞች ከተከተቡ በኋላ፣ ወሳኝ በሆነ የስራ አይነት የተሰማሩት ሰዎች፣ አስተማሪዎች፣ በዕድሜ የገፉና የጤና ችግር ያለባቸው ሰዎች በሁለተኛው ዙር እንደሚከተቡ ታውቋል። በአመቱ ውስጥ አርባ ሚሊዮን የሚሆኑ ሰዎችን የመክተብ እቅድ እንዳለ የጤናው ሚኒስትር ተናግረዋል። የዓለም የጤና ድርጅት የክትባትና የባዮሎጂካል ስራ አስኪያጅ ዶክተር ኬት ኦብራይን ስለሌሎቹ የአፍሪካ ሀገሮች ሲናገሩ ደግሞ ለዓለም ዝቅተኛ ገቢ ያላቸው ዘጠና ሁለት ሀገሮች በኮቫክስ በኩል እንዴት የክትባት መድኃኒት ሊያገኙ እንደሚችሉ ጠቁመዋል። ኮቫክስ አንድ መቶ ዘጠና ሁለት ሀገሮች የተሳተፉበት ለክትባቱ መድኃኒት እኩል ተደራሽነት እንዲኖር የሚጥር ስብስብ ነው። ራሳቸውን ችለው የክትባት መድኃኒት ለመግዛት ለማይችሉት ዘጠና ሁለት ሀገሮች የክትባቱን መድኃኒት ለመግዛት የሚያስችል የለጋሾች ገንዘብ ቀርቧል። በያዝነው ጥር ወር ማብቂያ ድረስ ባለው ጊዜ ለእነዚህ ሀገሮች በቂ ክትባት ለማቅረብ ሰባት ቢሊየን ዶላር የሚሆን ገንዘብ ያስፈልጋል። ኮቫክስ በአሁኑ ጊዜ ስድስት ቢሊየን ዶላር አሰባስቧል። ስለሆነም ከሁለት ቢሊዮን በላይ የሚሆን የክትባት መድኃኒት አግኝቷል ማለት ነው። በያዝነው ወር ማብቂያ ላይ ወይም በቀጣይ ወር መጀመሪያ ገደማ ክትባቱን ማከፋፈል እንጀምራለን። በአፍሪካ በእስያና ሌሎች በዓለም ዙሪያ ያሉት ዘጠና ሁለት እራሳቸውን ችለው የክትባቱን መድኃኒት ለመግዛት የማይችሉት ሀገሮች ክትባቱን የሚያገኙት በዚሁ መልክ ነው። ዶክተር ኦብራያን አያይዘውም ኤች አይ ቪ ያለባቸው ሰዎች መከተብ አለባቸው ብለዋል። ደቡብ አፍሪካ ከዓለም የበዙ ኤች አይቪ በሽተኞች እንዳሉ ታውቀዋል። ነፍሰ ጡርና የሚያጠሙ ሴቶች ግን ከመከተባቸው በፊት ሐኪምን ማማከር አለባቸው ብለዋል የዓለም የጤና ድርጅት ባለስልጣኗ